ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25 በ31 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ አርብ የካቲት አስራ ስምንት ሁለት ሺ አስራ ሁለት አመተ ምህረት ዝግጅታችን ጀመረ። ኢትዮጵያ ውስጥ አራት ተጨማሪ ሰዎች ለኮሮና ቫይረስ መጋለጣቸውን የጤና ሚኒስቴር እና የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ዛሬ አረጋግጠዋል። ዘገባውን በአብይ ርዕስ ይዘናል። ማህበራዊ ርቀትን የመጠበቅ ጉዳይ ተግባራዊ የማይደረግ ከሆነ መንግስት ህገ መንግስት የሰጠውን መብት ተግባራዊ ለማድረግ እንደሚገደድ ጠቅላይ ሚኒስትር አብይ አህመድ ገለጹ። በርካታ ጥረት የሚያደርጉ የሃይማኖት አባቶችና ተቋማት እንዳሉ ሆኖ የምትዘናጉ ተቋማት ጥንቃቄ እንድታደርጉ ወደ ከፋ አስገዳጅ እርምጃዎች ከመግባታችን በፊት በኃላፊነት ስሜት ለተወሰነ ጊዜ ገታ መደረግ እንዳለበት የምታምኑትን በተግባር እንድታውሉ አደራ ማለት እንፈልጋለን። ሙሉ ዘገባውን ቆየት ብላችሁ ታደምጡታላችሁ። ጤና ይስጥልኝ፣ እንደምናመሻችሁ። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ዝግጅቶቻችንን በፌስቡክ በቀጥታና በአሃዱ ራዲዮ በቀጥታ ማዳመጥ ትችላላችሁ። ብርሃን ኃይሉ ስርጭቱን ታቀናብራለች። አሁን ወደ ሰዓቱ ዋና ዋና የዓለም ዜና። እንደምናመሻችሁ አድማጮቻችን፣ ዜናውን የማንብላችሁ አዳነች ሳዬ ነኝ። ነኝ የኮሮና ቫይረስ ስርጭትን ለመከላከል የወጡ መመሪያዎችን በማያከብሩ ሰዎች ላይ እርምጃ እንደሚወሰድ የኢትዮጵያ ፌዴራል ፖሊስ ኮሚሽን ዛሬ አስታውቋል። የወጡትን መመሪያዎች ለማስከበርና ለማስፈጸም ለአባላቱ ሲያሳውቅና ሲያዘጋጅ ቆይቶ ከዛሬ ጀምሮ ወደ ሥራ መግባቱን ፌዴራል ፖሊስ ገልጿል። የአዲስ አበባ ዘጋቢያችን ፀሐይ ዳምጠው ዝርዝር ዘገባ አላት። የቫይረሱን ስርጭት ለመግታት ሰዎች መጨባበጥ እንዲያቆሙ በመካከላቸው ርቀት እንዲጠብቁና ስብሰባዎች እንዳያደርጉ መንግስት መመሪያ ቢያወጣም በአግባቡ እየተከበረ አለመሆኑን የፌዴራል ፖሊስ ኮሚሽን የሕዝብ ግንኙነት ኃላፊ አቶ ጄላን አብዲ ለአሜሪካ ድምጽ ገልጿል። በመንግስት ከተደነገገ ገደብና መመሪያ ውጭ የሚካሄድ ማንኛውንም ስብሰባ ፖሊስ እንደሚበትንና ሕጋዊ እርምጃ እንደሚወስድ አቶ ጄላን ተናግረዋል። ብዙ ስብሰባ ሆኖ ከተገኘ ፖሊስ ካገኘ ይበትናል። የማንም ፓርቲ ቢሆን ይበትናል። ይህንን የሚያደርገው ለምንድን ነው አንዱ ለብዙሀኑ መብት ስል ነው። ይህንን የሚያደርጉት ስብሰባውን ስለጠላ ወይም ፖለቲካውን ስለጠላ አይደለም። አሁን ጉዳዩ የፖለቲካ ጉዳይ አይደለም። የኮሮና ቫይረስ በሽታ አሁን ከራሳችን ላይ ማሳለፍ አለማሳለፍ ጉዳይ ነው። የመኖርና ያለመኖር ጉዳይ ነው። ሌላ ሀገር የደረሰው እኛ መቋቋም እንችላለን ወይ? ስንት ሆስፒታሎች አሉ? የሰለጠኑ ሀገሮች ናቸው እ ያቃጣቸው ፖሊስ የምሽት መዝናኛ ቤቶች ስራ እንዲያቆሙ እያደረገ ክፍት ሆነው የሚያገኛቸውን የመዝጋት እርምጃ እንደሚወስድ የኮሚሽኑ የህዝብ ግንኙነት አሳስበዋል። በመሰረታዊ ሸቀጦች ላይ የዋጋ ጭማሪ ያደረጉ ነጋዴዎችን አስመልክቶ ኃላፊው ሲናገሩ በመላ ሀገሪቱ አምስት ሺህ የሚሆኑ ነጋዴዎችና የንግድ ድርጅቶች ለህግ እንዲቀርቡ የማድረግና የንግድ ፍቃዳቸውን የመሰረዝ እርምጃዎች መወሰዳቸውንም አስታውቋል። ቫይረሱን በተመለከተ ህብረተሰቡን የሚያደናብሩ ሐሰተኛ መረጃዎችን በማህበራዊ መገናኛ እና በሌሎች ዘዴዎች የሚነዙ ግለሰቦች ላይ ኮሚሽኑ እርምጃ እየወሰደ መሆኑን አቶ ጄላን ተናግረዋል። ለአሜሪካ ድምጽ ጸሀይ ዳምጦ ነኝ ከአዲስ አበባ። በቅርቡ በድሬዳዋ ከተማ የተቋቋመው የድሬዳዋ ነዋሪዎች አንድነት ፓርቲ ሊቀመንበር ያለ አግባብ ሊቀመንበሬ ላይ ድብደባና እስር ተፈጽመዋል ሲል መንግስትን ከሰሰ። የፓርቲው ሊቀመንበር ሰሞኑን በድሬዳዋ እየተከሰቱ ባሉ ግጭቶች እጃቸው አለበት ተብለው መያዛቸውን የፓርቲው ምክትል ሊቀመንበር አቶ ጌትነት ገነቱ በተለይ ለአሜሪካ ድምፅ ሬዲዮ አስታውቀዋል። ስለ ጉዳዩ ከፖሊስ ለማጣራት ያደረግነው ጥረት አለመሳካቱን ገልጾ አዲስ ቸኮል ዘገባ ልኮልናል። የፓርቲው ምክትል ሊቀመንበር አቶ ጌትነት ገነቱ ለቪኦኤ በሰጡት ቃል እንዳመለከቱት ፖሊስ አቶ ሲሳይ ቤት ድረስ መጥቶ ነው የወሰዳቸው እና የሆነው ምንድን ነው መከላከያዎች ይመጡና የሀገር መከላከያ ሰራዊት በእርግጥ ሙከቱ የነበረው አምስተኛ ና ቤቻቱ የሚባል ሰፈር ነበረ። ወዲያው ወደ አቶ ሲሳይ አየለ ሰፈር በመምጣት ቁጭ ባለበት ስሙን በመጠየቅና አቶ ሲሳይ አየለ እሱ እንደሆነ እንዲሁም ደግሞ ገንዘብ እያከፋፈለ ከተማውን እያተረበሸ ያለው እሱ ነው በሚል ድብደባዎች ደርሰውበታል። ከዛም አልፎ የታሰረበትን ቦታ ያወቅነው ዛሬ ነው። አቶ ተይሳ የሚባል ሰፈር የሚገኝ ፖሊስ ጣቢያ ውስጥ ነው ሊታሰሩ የቻለው። የተወሰኑ ጉዳቶች ደርሰውበታል። ጀርባው ላይ፣ እጁ ላይ ኩላልኩንም አሞታል። ምክንያ ሄደን አጣሩ ልዩ ብዬ የተወሰኑ አመራሮችን በጠየቁት መሰረት የተወሰኑ ጉዳቶች ደርሰውበታል። ሕክምና ማግኘት እንዳልቻለ ወጥተው የሚያሳክመውም እንደሌለ የጣቢያውንም ሹማምንቶች በጠየቅንበት ሰዓት ሀገራ እንደተቀመጠ ነው። እኛ ያፈረውንም አላወቅንም። ይህ ነው የተፈጠረው ነገር። ለተወሰነ ጊዜ ቆሞ የነበረው የድሬዷ ግጭት ባለፉት ሶስት ቀናት የጎላ ጉዳት ባያደርስም በአንዳንድ ሰፈሮች ድጋሚ ተከስቷል። በተለይ ትላንትና በነበረው ግጭት የከተማዋ ትልቁ ገበያ ቀፌራ እስከ መዘጋት ደርሶ እንደነበር ነዋሪዎች ለቪኦኤ አስታውቀዋል። የድሬዷ ነዋሪዎች አንድነት ፓርቲ ሊቀመንበር በሆኑት አቶ ሲሳ ላይ የተፈጸመው እስር የፖለቲካ ምህዳሩን የአንዳንድ አመራሮች ጋር በመነጋገር እንዲለቀቁ ጥረት በማድረግ ላይ መሆናቸውን ገልጸዋል። የድሬዳዋ ነዋሪዎች አንድነት ፓርቲ በዋናነት አስቀድሞ ሳተናው የድሬዳዋ ወጣቶች ማህበር አባላት የሆኑ ነዋሪዎች የመሰረቱት ፓርቲ ሲሆን ማህበሩ በመጀመሪያ የተቋቋመው በተለምዶ አርባ አርባ ሀያ የተባለውን የድሬዳዋ አመራሮች ድልደላ ቀመር በመቃወም ነበር ሆኖም አንዳንዶች ድሬዳዋን ለወራት በናጣት የእርስ በርስ ግጭት እጁ አለበት ሲሉ ማህበሩን ይከሱታል ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ ደቡብ አፍሪካ ሁለት ዜጎቿ በኮሮና ቫይረስ እንደሞቱባት አስታውቃለች መንግስት ሀገሪቱን ለሶስት ሳምንታት ያህል ለመዝጋት ወስኗል። ሁለቱ ሰዎች የሞቱት በምዕራባዊ ኬፕ ታውን መሆኑን የሀገሪቱ የጤና ሚኒስትር ዙዌሊ ሚኬዜ አረጋግጠዋል። በሀገሪቱ ከአንድ ሺህ በላይ በቫይረሱ የተያዙ ሰዎች እንዳሉ ታውቋል። ከአፍሪቃ የበዛ የቫይረሱ በሽተኞች አሏት ተብለዋል። አፍሪቃ ውስጥ ቫይረሱ የያዛቸው ሰዎች ሶስት ሺህ እንደሚሆን የእንቅስቃሴ ገደብ ትዕዛዝ አስተላልፋለች። ሰዎች ከቤታቸው እንዲወጡ የሚፈቀድላቸው ለህክምናና ምግብ ለመግዛትን በመሳሰሉት ምክንያት ብቻ ነው። የብሪታንያ ጠቅላይ ሚኒስትር ቦሪስ ጆንሰን ኮሮና ቫይረስ እንደያዛቸው የዶኒንግ ስትሪት መግለጫ አስታውቋል። ጆንሰን ዛሬ ትዊተር ላይ ባወጡት ቪዲዮ የሰውነታቸው ሙቀት ከፍ ማለቱንና የማያቋርጥ ሳል እንዳለባቸው ገልጸዋል። ቤታቸው ሆነው እየሰሩ መሆናቸውንና ራሳቸውን ማግለላቸውን ጠቁመዋል። የሀገራቸውን ብሔራዊ የጤና ጥበቃ አገልግሎትን አመስግነዋል። ሰዎችን ኮሮና ቫይረስ ከሚያስከትለው ችግር ለመከላከል በሚደረገው ብሔራዊ ጥረት ውስጥ በፍላጎታቸው የተሳተፉትን ስድስት መቶ ሺህ ሰዎችንም አሞግሰዋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ከቻይና ፕሬዚደንት ሺጂፒንግ ጋር በጣም ጥሩ ንግግር አካሂደናል ብለዋል። ኬኔት ሾርድ ያጠናቀረውን ዘገባ ቆንጅታዬ ታቀርበዋለች። በኢንዱስትሪ የበለጸጉት ሀያ ሀገሮች መሪዎች ትላንት ሐሙስ በዓለም ደረጃ ስለተዛመተው ኮቪድ-19 ለመነጋገር በስልክ ጉባኤ አካሂደዋል። ዩናይትድ ስቴትስ ሌላዋ የኮሮና ቫይረስ ማዕከል ወደ መሆን እየተጠጋች ነው ተብሏል። በቫይረሱ በሽተኞች ብዛት ቻይና ከነበረው አልፏል። የሀገሪቱ ፕሬዚደንት ትራምፕ ግን በመጀመሪያ ደረጃ ቻይና ያሉትን በሽተኞች ብዛት በትክክል ይታወቃል ማለት አይደለም በማለት የሚሰማውን ስጋት አክብደው አላዩም። ኒውዮርክ ከተማ ውስጥ የብሔራዊ ዘብ ወታደሮች የስብሰባ አዳራሾችን ወደ ጊዜያዊ ሕክምና ቦታዎች እየቀየሩ ናቸው። ፕሬዚደንት ትራምፕ የሀገሪቱን ኢኮኖሚ ለማዳን ሲባል የሀገሪቱ ሰራተኞች በከፊል ወደ ስራ ገበታቸው እንዲመለሱ እየገፋፉ ናቸው። የሕዝብ ጤንነት ጉዳይ ጠበብት ግን የመራራቅ መመሪያውን ከሚገባው ጊዜ ፈጥኖ ማቆም አደጋ እንዳለው በማስገንዘብ እያስጠነቀቁ ናቸው። የጀርመን መንግስት ኔፓል ውስጥ መውጫ አጥተው የነበሩትን በመቶዎች የሚቆጠሩ ጎብኚዎች በተከራየው የቃጣር አየር መንገድ እንዲመለሱ አድርጓል። ጀርመን ከያዝነው ሳምንት መግቢያ አንስቶ የሰዎችን እንቅስቃሴ አግዳለች። ከጎብኚዎቹ አብዛኞቹ የጀርመን ዜጎች ወይም ከሀገሪቱ ጋር ግንኙነት ያላቸው ናቸው ተብለዋል። ዛሬ ከካትማንዱ ዓለም አቀፍ አውሮፕላን ማረፊያ መነሳታቸውን የኔፓል የኢሚግሬሽን ባለስልጣን ገልጸዋል። በሀገሪቱ የአይሮፕላን በረራን ጨምሮ እንቅስቃሴ የታገደ ቢሆንም ጎብኚዎቹ ከኔፓል እንዲወጡ ሲባል ለበረራው እንደተከፈተ፣ ሌሎች ተሳፋሪዎች ግን እንዳልነበሩ ታውቋል። የኔፓል መንግስት በኮሮና ቫይረስ ምክንያት እንቅስቃሴ በማገዱ ከ10 ሺህ በላይ የሚሆኑ ጎብኚዎች መውጫ እንዳጡ ተዘግቧል። ኔፓል ሶስት ብቻ የኮሮና ቫይረስ በሽተኞች እንዳሏት ከነሱም አንዱ እንዳገገመ ተገልጿል። በርካታ የእስያ ሀገሮች በኮቪድ-19 ምክንያት ገበያ ያጡ የንግድ ተቋማትን በኢኮኖሚ ለመርዳት ማቀዳቸው ታውቋል። ነገር ግን አሰሪዎች ሰራተኞችን እንዳያስወጡ የሚረዳው ሁሉንም እንዳልሆነ ተገልጿል። የቫይረስ ሁኔታ ከተረጋጋ በኋላም ሁሉም የንግድ ተቋማት በአዲስ መልክ ሥራ ለመጀመር ያስችላቸዋል ማለት እንዳልሆነ ታውቋል። ጃፓን፣ ሲንጋፖር፣ ደቡብ ኮሪያና ታይዋን የሚያደርጉት የመርዳት ጥረት ትልቅ ለውጥ ያመጣል ተብሎ ይጠበቃል። ምክንያቱም እነዚህ ሀገሮች ባጀታቸውን በሚገባ የሚመሩና እርዳታን በፍትሐዊ መንገድ የሚያቀርቡ ተደርገው ይታያሉ። የኢኮኖሚ ማንቀሳቀሻ እርዳታ የሚያገኙት ኩባንያዎች ከ40 እስከ 50 ከመቶ ኪሳራ የደረሰባቸው መሆን እንዳለባቸው አንዊታ ባሱ ጠቁመዋል። ባሱ ፊች ሶሉሽንስ በተባለው የመዋለ ንዋይ ገምጋሚ ኩባንያ የእስያ ሀገሮች አደጋ ጥናት ኃላፊ ናቸው። አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ። የአሜሪካ አሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ በ25 ሜትር ባንድ በ1240 ኪሎ ሄርዝ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ አርብ የካቲት 18 2012 ዓ ም ምሽት ፕሮግራም ነው። በፌስቡክ ላይ አት ቪኦኤ አምሃሪክ እንዲሁም በአህዱ ሬዲዮ 94 ነጥብ 3 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። ከማርች 15 ጀምሮ ሙሉ ለሙሉ ኤክስፖርት ማድረግን አቁመናል። እኛ በጠቅላላው በቀጥታ ገበያ ላይ ከአምስት ሺህ በላይ አበባ ነበረ እንልክ የነበረው በቀን ወደ ኦክሽን ደግሞ ሀምሳ ሺህ ጠቅላላ 95 ሺህ አበባ ነው በቀን ውስጥ የምንልክ የነበረው ወደ አውሮፓና ሚድል ኢስት እና ይሄ በየቀኑ የቀጥታ ገበያው ወደ ስምንት ሺ ዶላር ነበር የምናገኝበት፣ የኦፕሽኑ ወደ አስራ ሶስት ሺ ሁለት መቶ ነው። ጠቅላላ ሀያ አንድ ሺ ሁለት መቶ ዶላር በቀን እያጣን ነው። ይሄ በባህር ዳር ከተማ የሚገኙ የአበባ አምራች ድርጅቶች በአንድ ሳምንት ውስጥ ከ አስራ ስድስት ሚሊዮን ብር በላይ ማጣታቸውን ገለጹ። ዘገባውን ይዘናል። አሁን የዕለቱ አበይት የኢትዮጵያና የዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር በቅድሚያ የዕለቱ አብይ ርዕስ ይቀርባል። ኢትዮጵያ ውስጥ አራት ተጨማሪ ሰዎች ለኮሮና ቫይረስ መጋለጣቸውን የጤና ሚኒስቴርና የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ዛሬ አረጋግጠዋል። ከአዲሶቹ ተጋላጮች አንዱ ሞሪሼሳዊ ሲሆን ሶስቱ ኢትዮጵያውያን ናቸው። አንዱ ኢትዮጵያዊ በአዳማ ከተማ ነዋሪ ናቸው። ሙክታር ጀማል አጠር ያለ ዘገባ አለው። በኢትዮጵያ በኮሮና ቫይረስ የተያዘ ሰው ቁጥሩ ወደ 16 ማሻቀቡን ነው ዛሬ የኢትዮጵያ ጤና ሚኒስቴርና የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት በጋራ ባወጡት መግለጫ ያስታወቁት። በዛሬው ዕለት ይፋ የተደረጉት አራቱ አዲስ የኮሮና ቫይረስ ታማሚዎች፣ አንደኛው የ72 ዓመት ሞሪሻዊ ሲሆኑ መጋቢት 5 2012 ከኮንጎ ብራዛቪል ወደ ኢትዮጵያ ገብተው በመጋቢት 13 2012 የበሽታው ሕመምና ምልክት ስለታየባቸው ወደ ጤና ተቋም ማምራታቸውን የተገለጸው። ሁለተኛው ታማሚ የ61 አንድ ዓመት ዕድሜ ያላቸው የአዳማ ከተማ ነዋሪ ሲሆኑ ታማሚው የውጭ ጉዞ ታሪክ ባይኖራቸውም ከውጭ አገር ዜጋ ጋር በሥራ ምክንያት መገናኘታቸውን የተገለጸው። ሦስተኛዋ የ28 ዓመት ዕድሜ ያላቸው ኢትዮጵያዊት በመጋቢት 122012 ከእስራኤል መመለሳቸው ነው የተገለጸው። አራተኛዋ ኢትዮጵያዊት የ24 ዓመት ዕድሜ ያላቸው ሲሆኑ ምንም አይነት የውጭ ሀገር ጉዞ ታሪክ የሌላቸውና ከማጋ ግንኙነት እንደነበራቸውም እስካሁን አለመታወቁን ነው መግለጫው ያሰሰው። በመግለጫው የተጠቀሰው የ61 ዓመቱ የአዳማው ነዋሪ ቫይረሱ ከአዲስ አበባ ከተማ ውጪ ለመጀመሪያ ጊዜ በኦሮሚያ ብሔራዊ ክልላዊ መንግስት አዳማ ከተማ መገኘቱን የሚጠቁም ከመሆኑ አንጻር በአዳማ ከተማ ከፍተኛ የሰዎች ስጋት ታይቷል። የከተማዋ አስተዳደርም ህብረተሰቡ ከፍተኛ ጥንቃቄ ማድረግ እንዳለበትና ራሱንና ዜጋውን ከቫይረሱ እንዲጠበቅም በድምፅ ማጉቢያ ጭምር ጥሪ ሲያቀርብ ተስተውሏል። ለአሜሪካ ድምፅ ሙክታር ጀማለኝ ከአዳማ። አሜሪካ ድምፅ መጽሔትን ነው ያዳመጣችሁ ያላችሁት የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። ዩኒቨርሲቲዎችና ኮሌጆችን ጨምሮ በኢትዮጵያ የሚገኙ ትምህርት ቤቶች ለተጨማሪ ሁለት ሳምንታት ዝግ ሆነው እንዲቆዩ መወሰኑን ጠቅላይ ሚኒስትር አብይ አህመድ አስታወቁ። ማህበራዊ ርቀትን የመጠበቅ ጉዳይ በገበያ ስፍራዎችና በሃይማኖት ተቋማትም በጥብቅ ተፈጻሚ መሆን እንደሚገባው አሳስበዋል። ይህ ካልሆነ ግን በሕገ መንግስቱ የተቀመጠውን መብት በመጠቀም ሃይማኖታዊ ስብሰባዎች እንዲቋረጡ እንደሚደረግ ተናግረዋል። የኮረና ወረርሽኝን ለፖለቲካ ዓላማ ለመጠቀም ይሞክራሉ ላሏቸው ማሳሰቢያ አስተላልፈዋል። እስክንድር ፍሬው ተከታዩን ዘገባ ልኳል። ዩኒቨርሲቲዎችንና ኮሌጆችን ጨምሮ በኢትዮጵያ የሚገኙ ትምህርት ቤቶች ለተጨማሪ ሁለት ሳምንታት ዝግ ሆነው እንዲቆዩ መወሰኑን ጠቅላይ ሚኒስትር አብይ አህመድ አስታወቁ። ማህበራዊ ርቀትን የመጠበቅ ጉዳይ በገበያ ስፍራዎችና በሃይማኖት ተቋማትም በጥብቅ ተፈጻሚ መሆን እንደሚገባው አሳስበዋል። ይህ ካልሆነ ግን በህገ መንግስቱ የተቀመጠውን መብት በመጠቀም ሃይማኖታዊ ስብሰባዎች እንዲቋረጡ እንደሚደረግ ተናግረዋል። የኮሮና ወረርሽኝን ለፖለቲካ ዓላማ ለመጠቀም ይሞክረዋሉ ላሏቸው ሰጥተው ማሳሰቢያ አስተላልፈዋል። እስክንደር ፍራዮ ተከታዩን ዘገባ ልኳል። ኤንድ ኦፍ ኢንትሮ ናውት ዘፉል ስቶሪ ቴክስት ጠቅላይ ሚኒስትር አብይ አህመድ ለኢትዮጵያ ሕዝብ መልእክት ያስተላለፉት የኮሮና ቫይረስ ወረርሽኝን ለመከላከል ከተቋቋመው ብሔራዊ ኮሚቴ ጋር ከተወያዩ በኋላ ነው። አዳዲስ ውሳኔዎችን ይፋ አድርገዋል፣ ማሳሰቢያዎችን ሰጥተዋል። በኢትዮጵያ በኮሮና ቫይረስ የተያዙ ሰዎች ቁጥር 16 መድረሱን የተናገሩት ጠቅላይ ሚኒስትር አብይ ስርጭቱን ለመከላከል ቀደም ሲል የወጡ ውሳኔዎች እንደሚቀጥሉ ይፋ አድርገዋል። ለሁለት ሳምንታት በሚል ተዘግተው የቆዩ ትምህርት ቤቶች ለምሳሌ እንደተዘጉ እንደሚቀጥሉ አብራርተዋል። ትምህርት ቤት ጋር ተያይዞ ባለፉት ሁለት ሳምንታት ሃይስኩል ዘግተን የቆየን ሲሆን ዩኒቨርሲቲዎች ደግሞ ባሉበት ኮምፓውንድ ባሉበት ካምፓስ ቆይተው ርቀት እንዲማሩ ጥረት ሲደረግ ቆይቶ የነበረ ቢሆንም ያ ሙሉ በሙሉ በተለያየ ምክንያት ያልተሳካ በመሆኑ የዩኒቨርሲቲ ተማሪዎች ወደየቤታቸው እየሄዱ ነው ያሉት። ለዚያ በጣም በርካታ ምክንያቶች አሉ፣ ነገር ግን አሁን ያ መዘርዘር አያስፈልገኝም። ለሚቀጥሉት ሁለት ሳምንታት ተጨማሪ ሁሉም ትምህርት ቤቶች ዝግ ሆነው እንዲቆዩ ተወስኗል። ባለፈው ካደረግነው የሁለት ሳምንት ቆይታ ተጨማሪ ለሚቀጥሉት ሁለት ሳምንታትም ትምህርት ቤቶች የተዘጉ ይሆናሉ ማለት ነው። መተፋፈግን ከማስቀረትና ማህበራዊ ርቀትን ከመጠበቅ አንጻር እየታዩ ያሉ ክፍተቶችንም አንስተዋል ጠቅላይ ሚኒስትሩ። በተለይ በገበያ ስፍራዎችና በሃይማኖት ተቋማት አካባቢ ማህበራዊ ርቀትን የመጠበቁ ጉዳይ በጥብቅ ተፈጻሚ መሆን እንዳለበት አሳስበዋል። ማህበራዊ ርቀት ወይም ሶሻል ዲስታንሲንግ የምንለውን በአብዛኛው ለውጥ ያለ ብዙዎች ያሻሻሉት ቢሆንም አሁንም የተሟላ ሆኖ አላገኘ ነውም። የሃይማኖት ተቋማት መግባቢያ ስፍራዎች እንዲሁም አልፎ አልፎ አንዳንድ ቦታ ላይ በርከት ያሉ ሰዎች ለወረርሽኙ ምንም አይነት ግንዛቤ ያልፈጠሩ በሚመስል መንገድ ተሰባስቦ የሚታዩበት ሁኔታ ታይቷል። ይህ ችግር እስካሁን ኢትዮጵያ ውስጥ ምንም ሰው ያልገደለ ቢሆንም ወደ ከፋ ችግር የገባን እንደሆነ እንኳን እኛ ከኛ የተሻለ ኢኮኖሚ ከኛ የተሻለ ዝግጅት ያደረጉ ሀገራት በከፍተኛ ደረጃ እየተፈተኑ ስለሆነ ኢትዮጵያውያን በድጋሚ በከፍተኛ የኃላፊነት ስሜት ከመንግስት ጎን በመሆን ይህን ወረርሽኝ በጥንቃቄ መከላከል ስለምንችል የበኩላቸውን ድርሻ እንድታበረክቱ አደራ ማለት እፈልጋለሁ። ማህበራዊ ርቀትን የመጠበቁ ጉዳይ ተግባራዊ የማይደረግ ከሆነ ግን መንግስታቸው በህገ መንግስት የተሰጠውን መብት ተግባራዊ ለማድረግ እንደሚገደል ጠቁመዋል። ጠቅላይ ሚኒስትሩ በህገ መንግስቱ በግልጽ እንደተቀመጠው በአንቀጽ 27 5 እና በ93 4 ባለው መሰረት መንግስት የሃይማኖት ተቋማትን ጨምሮ እንደዚህ አይነት የበሽታ ወረርሽኝ ሲያጋጥም መዝጋት ስልጣን የተሰጠው መሆኑ ይታወቃል። መንግስት ይህንን ስልጣኑን ተጠቅሞ ወደ ማገድ ያልገባው እነዚህ ተቋማት ዋና ዓላማቸውና ፍላጎታቸው ህዝባቸውን መጠበቅ፣ ህዝባቸውን ማስተማር፣ ህዝባቸውን ማንቃት ስለሆነ በዚያ መንገድ ሳይሆን በንግግር እና በትብብር መስራት ይቻላል ከሚል እምነት የተነሳ መሆኑን እና በርካታ ጥረት የሚያደርጉ የሃይማኖት አባቶች እና ተቋማት እንዳሉ ሆኖ የምትዘናጉ ተቋማት ጥንቃቄ እንድታደርጉ ወደ ከፋ አስገዳጅ እርምጃዎች ከመግባታችን በፊት በኃላፊነት ስሜት ለተወሰነ ጊዜ ገታ መደረግ እንዳለበት የምታምኑትን በተግባር እንድታውሉ አደራ ማለት እንፈልጋለን። ወረርሽኙን ለፖለቲካ ፍጆታ ለማዋል የሚንቀሳቀሱ ወገኖች ከዚህ ድርጊታቸው እንዲታቀቡም ጠቅላይ ሚኒስትሩ በመልእክታቸው ጠይቀዋል። የዚህን ወረርሽኝ አጋጣሚ ለፖለቲካ ፍጆታ የምታውሉ ግለሰቦች ኢትዮጵያዊ ማንነታችሁን እንዳትዘነጉ። በእንደዚህ አይነት ጊዜ በተቻለ መጠን በመደጋገፍ እውነተኛ መረጃ በማቀበል ህዝቡን ማንቃት እንጂ የፖለቲካ ቁማር መጫወትን ብዛም ጠቃሚ ያለ መሆኑን ህዝብ ከሞተ አገር ከተጎዳ ኢኮኖሚ ከወደቀ ምናልባት እድል ቀንቷችሁ መንግስት ብትሆኑ ኃላፊነት ብትወስዱ ጣጣው አሁን የሚቆም ሳይሆን ወደ እናንተ የሚሸጋገር ስለሆነ ይህን ሀገራዊ ችግር ከምንም ፖለቲካ ሀሳብ እና ፍላጎት በወጣ መንገድ ህዝባችን ለመታደግ አገራችን ለመታደግ ኢኮኖሚያችን ለመታደግ እንድንጠቀምበት አደራ ማለት እፈልጋለሁ። ጠቅላይ ሚኒስትር አብይ አህመድ በዛሬው መልእክታቸው የኮሮና ቫይረስ ወረርሽኝን ለመከላከል እየተደረጉ ያሉ ሌሎች ዝግጅቶችንም ዘርዝረዋል። በአዲስ አበባ ብቻ 134 የማቆያ ስፍራዎች መለየታቸው ሚሊኒየም አዳራሽን ጨምሮም ከ44 ሺ በላይ አልጋ የሚይዙ ቦታዎች መዘጋጀታቸው ከተዘረዘሩት ተግባራት መካከል ናቸው። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። የጅቡቲ መንግስት ህግ ወጥ ናቸው ብሎ ወደ ኢትዮጵያ የመለሳቸውን 810 ኢትዮጵያውያን ተቀብሎ በለይቶ ማቆያ እንክብካቤ እያደረገ መሆኑን የድሬዳዋ አስተዳደር አስታውቋል። ለ14 ቀናት በሚቆዩበት መለያ ስፍራ መሰረታዊ አቅርቦቶች እንደሚሟሉላቸውና የኮሮና ቫይረስ ምርመራ እንደሚደረግላቸው ተገልጿል። አዲስ ቸኮል ዝርዝሩን ይዟል። የጅቡቲ መንግስት ኢትዮጵያውያኑን ለምን ከሀገሯ እንዲወጡ እንዳደረገቻቸው ባልተገለጸበት የምክትል ከንቲባ አህመድ መሐመድ ቡ መግለጫ የድንበር ከተማ ከሆነችው ደወሌ የመጡ 814 ዜጎች በለይቶ ማቆያ አስፈላጊ ድጋፍ እየተደረገላቸው ነው ተብሏል። ትናንትና መጋቢት 17 814 ብዛታቸው የሚሆን በላይ የሚሆኑ ዜጋዎቻችን ከኢትዮ ጅቡቲ የድንበር ወሰን ተመልሰው ወደ ድሬዳዋ ገብቷል። ድሬዳዋ ገብቷል ስንል ወደ ከተማ ሳይሆን ያስገባ ነው። እነዚህ ሰዎች ማለት ኬላ አርገን ከተማው ጫፍ ላይ ከከተማው አምስት ኪሎ ሜትር ርቀት ባለው ማለትም የኢትዮጵያ የጉምሩክ ኮሚሽን አዲሱ ሕንፃ ውስጥ ለተወሰነ ጊዜ ተለይቶ ማቆያነት እንዲያርፉ ተደርጓል። በመሆኑም እነዚህ ወገኖቻችን ለአስራ አራት ቀናት አስፈላጊው ክትትልና ድጋፍ እየተደረገላቸው ለይቶ ማቆያ የሚቆዩ ይሆናል። በዚህ ወቅትም የሚያስፈልጋቸው የምግብ፣ የመጠጥ፣ የአልባሳት፣ የንጽህና መጠበቂያ፣ የጤና፣ የጸጥታ እና የደህንነት አገልግሎት በአጠቃላይ በመስተዳደራችን የሚሸፍንና የሚፈጸም ይሆናል ከ14 ቀን በኋላ አስፈላጊው የመለየት እና የማጣራት ምርመራ ሂደት ከተከናወነ በኋላ አስተዳደራችን የትራንስፖርት ዝግጅት በማድረግ ወደ መጡበት ክልልና የትውልድ ቦታቸው እንዲሸኙ ይደረጋል። ከነኝ ኢትዮጵያውያን መካከል አራቱ የትኩሳት ምልክት ስለታይባቸው የደም ናሙናቸው አዲስ አበባ ተልኮ መመርመሩንና አራቱም ከኮሮና ቫይረስ ነጻ መሆናቸውን መረጋገጡን አቶ አህመድ በመግለጫቸው አስታውቀዋል። ከ814ቱ በተጨማሪ ሌሎች በጅቡቲ ነዋሪ የነበሩ ኢትዮጵያውያንም ወደ ድንበር ከተማ ደወሌ መድረሳቸው ተሰምተዋል። ከዚህ ባሻገር በድሬዳዋ አስተዳደር የኮሮና ቫይረስን ለመከላከልና ለመቆጣጠር የተቋቋመው ግብረ ኃይል የአስተዳደሩ ነዋሪዎች እንዲሁም የመንግስትና የግል ተቋማት ሊተገብሯቸው ይገባሉ ያሏቸውን መመሪያዎችንም የግብረ ኃይሉ ሰብሳቢ አቶ አህመድ መሀመድ ቡህ ይፋ አድርገዋል። በአስተዳደሩ በአጠቃላይ በተለይም በከተማ ያለውን ሰፊ የሰዎች እንቅስቃሴ በመቀነስ የቅድመ መከላከል ስራውን ለማጠናከር ሲባል የህመም ችግር ያለባቸው እድሜያቸው የገፋ ነፍሰ ጦር እና የሚያጠቡ እናቶች የመንግስት ሰራተኞች በቀጥታ ከቤታቸው እንዲቆዩ ተወስኗል። በተጨማሪም ሌሎች በቤታቸው መቆየት ያለባቸው በቤታቸው ሆነው ስራቸውን ለመስራት የሚችሉ ሰራተኞችን በተመለከተ በየተቋማቱ የማኔጅመንት ኮሚቴ ውሳኔ እንዲሰጥ ተወስኗል። ስለዚህ እያንዳንዱ ሴክተር መስሪያ ቤት ማን ይቆያል፣ ማን ከቤት ሆኖ ይሰራል የሚለው በጽህፈት ቤቱ ወይም በቢሮ ይወስናል ማለት ነው። ሆኖም ይህ እድል ፖሊስን፣ ደንብ ማስከበርን፣ ትራንስፖርት ባለስልጣንና ጤና ቢሮን የመሳሰሉ ተቋማትን እንደማይመለከት አቶ አህመድ አስታውቀዋል። በተጨማሪም የከተማ ትራንስፖርትን በተመለከተም አዲስ አቅጣጫ ተቀምጧል። የድሬዳዋ ከተማ አውቶቡስ ከወንበር ከመጫን አቅሙ ቀንሶ እንዲጭንና የንጽህና መጠበቂያ ግብዓቶችን አሟልቶ አገልግሎት እንዲሰጥ ተወስኗል። የመንግስት መስሪያ ቤት ሰርቪሶች ወንበርን ከሚጭኑት መጠን በመቀነስ ሰው በምልልስ ሰርቪስ እንዲሰጡ ተወስኗል። በተጨማሪም ከሥራ መውጫና መግቢያ ሰዓት ውጭ ባለው ጊዜ የሚመደብላቸው ቦታ ተገቢውን የጥንቃቄ ግብዓቶች አሟልተው በነጻ ትራንስፖርት አገልግሎት እንዲሰጡ ተወስኗል። የግል የሕዝብ ትራንስፖርት ስራ ላይ የተሰማራችሁ ወገኖች የተሳፋሪውን ቁጥር ከተፈቀደ የመጫን መጠን በመቀነስ የመተፋፈግ እንዳይፈጠርና በተሳፋሪው መካከል በቂ ርቀት እንዲኖር በማድረግ ተገቢው አገልግሎት እንድትሰጡ እያሳሰብን ይህንን የማይፈጽሙ አካላት ላይ የሚመለከተው የመንግስት አካል ተገቢ እርምጃ እንዲወስድ መታዘዙን እንገልጻለን። ምክትል ከንቲባው 11 ዜጎች ኮሮና ቫይረስ ከተገኘባቸው ከጅቡቲ እና 15 ነዋሪዎቿ በኮሮና ቫይረስ ከተያዙባት አዲስ አበባ የሚመጡ ሰዎች ለ14 ቀን ራሳቸውን ነጥለው እንዲቆዩ የጠየቁ ሲሆን ስብሰባ፣ ሰርግ ሰርግና ተዝጋርን የመሳሰሉ ሁሉ እንዳይካሄዱ ከልክለዋል። የግድ አስፈላጊ የሆኑ ስብሰባዎች ከሀያ ሰው ያልበለጡ እንዲሆኑና የጤና ቢሮ ፈቃድ ማግኘትም አለባቸው ተብሏል። መዋኛ ስፍራዎች፣ የስፖርት ውድድሮች፣ የአካል ብቃት ማዘወተሪያዎች እና የመሳሰሉትም እንዲዘጉ ተወስኗል። ሰዎች የሚሰበሰቡባቸው ጭፈራ ቤቶች፣ መጠጥ ቤቶች፣ ሽሻ ቤቶች እና መሰል ተቋማትም እንዲሁ እንዲዘጉ ተወስኗል። ሌሎች ማህበራዊ ርቀትን የሚጠብቁ እርምጃዎችም እንዲወሰዱ ነው ምክትል ከንቲባው ያሳሰቡት። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ የምትከታተሉት ከአሜሪካ ድምፅ የሚተላለፍላችሁን የአርብ ምሽት መሰናዷችንን ነው። አዲስ ቸኮልን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን ስናልፍ ከዚሁ ከኮሮና ቫይረስ ጉዳይ ጋር የሚያቆየን ይሆናል። በኢንዱስትሪ የበለጸጉት የቡድን ሰባት አባል ሀገሮች መሪዎች ትላንት ሐሙስ በርቀት በቪዲዮ አማካኝነት ባካሄዱት ጉባኤ ስለ ዓለም አቀፉ የኮሮና ቫይረስ ወረርሽኝ ተወያይተዋል። ጉባኤውን ያካሄዱት ከመካከላቸው ትልቋ ምጣኔ ሀብት የሆነችው ዩናይትድ ስቴትስ በቫይረሱ ተጠቂ ብዛት በዓለም የአንደኝነቱን ቦታ በያዘችበት ወቅት መሆኑ ነው። የዋይት ሃውስ ዘጋቢያችን ፓትሲ ዊዳስ ኳራ ያጠናቀረችውን ቆንጅታዬ ታቀርበዋለች። ኒውዮርክ ከተማ ውስጥ የክፍለ ግዛቷ አስተዳደር ለወረርሽኙ እየሰጠ ባለው ምላሽ የሆስፒታል የህሙማን አልጋ እጥረቱን ለመቅረፍ የብሔራዊ ዘብ ናሽናል ጋርድ ወታደሮች አንዱን የጉባኤ ማዕከል ወደ ጊዜያዊ የሕክምና ጣቢያነት ለመቀየር ሲጣደፉ ይስተዋላሉ። ሰዎች የአፍና አፍንጫ ጭንብል ተሸፋፍነው ወዲያ ወዲህ ሲሉም ይታያሉ። ዩናይትድ ስቴትስ በታወቁ የቫይረሱ ተያዦች ብዛት ከቻይና አልፋ አሁን አንደኝነቱን ይዛለች። የዓለም አቀፉ ወረርሽኝ ትኩረትም ሆናለች። ፕሬዚደንት ትረምፕ ግን በጋዜጣዊ ጉባኤያቸው አሃዙን ሲያጣጥሉ ነው የተደመጡት እንደሚመስለኝ ይሄ የቫይረሱን ምርመራ እያካሄድን ስለሆነ የዚያ ውጤት ነው። አንደኛ ቻይና ምን ያህል የቫይረሱ ተያዦች እንዳሏት አታውቁም። ቻይና ስንት ሰው ነው ያለሽ ንገሪን ሲሉ ፕሬዚደንት ትራምፕ ጠይቀዋል። ትናንት ጠዋት ፕሬዚደንት ዶናልድ ትራምፕና የጂ ሃያ አባል ሀገሮች መሪዎች ለዓለም አቀፉ ወረርሽኝ ስለሚሰጠው ምላሽ በቪዲዮ አማካይነት ባካሄዱት ጉባኤ ተወያይተዋል። ብዙ የተለያዩ ሀሳቦች፣ ጥሩ ጥሩ ሀሳቦችን ተለዋውጠናል። አብረን እየሰራን ነው ብለዋል ፕሬዚደንት ትራምፕ። የዩናይትድ ስቴትስ ኢኮኖሚ እንዲያንሰራራ አንዳንዱ የሀገሪቱ አካባቢ ለስራ በአፋጣኝ መከፈት ይኖርበታል ሲሉ ትራምፕ እንደገና አሳስበዋል። የጆንስ ሆፕኪንስ ዩኒቨርሲቲ የህዝብ ጤና ጥበቃ ትምህርት ቤት የተላላፊ በሽታዎች መምህሯ ጀኒፈር እንዞ ግን አሁን ያሉት ገደቦች ያለስጋት ቀስ በቀስ እንዲነሱ ለማድረግ የቫይረሱ ስርጭት እየቀነሰ መሆኑን የሚያሳይ በቂ ማስረጃ ማየት ይኖርብናል። ያም ብቻ ሳይሆን የሚያዙትን ሰዎች ቶሎ ቶሎ እየለዩ ለብቻ ለማስቀመጥም እቅድ መዘጋጀት ይኖርበታል ብለዋል። በአሁኑ ሰዓት ዩናይትድ ስቴትስ ውስጥ የቫይረሱ ተያዦች ቁጥር ከ85 ሺህ አልፏል፣ ከ1 ሺህ በላይ ሞተዋል። ታዲያ የፕሬዝደንት ትረምፕ አስተዳደር የወረርሽኙ ምላሽ አያያዝ በተመለከተ በውጭ ሀገር ነቀፋው እየተቀጣጠለ ነው። ፕሬዚደንትስ ፓንዴሚክስ አንድ ፖለቲክስ ፕሬዚደንቶች ዓለም አቀፍ ወረርሽኞችና ፖለቲካ በሚል ርዕስ መጽሐፍ የደረሱት ማክስ ስኪልሞር ሁኔታው እንደሚባባስ ነው የሚሰማኝ ይላሉ። ያለም መሪ ነበርን። አሁን ዩናይትድ ስቴትስን ባለም መሪነት የሚያያት ብዙ ሰው የሚኖር አይመስለኝም ብለዋል። የትናንቱን ጉባኤ የጠሩት የወቅቱ የጂ ሀያ ማህበር ሊቀመንበር የሳውዲ አረቢያው ንጉስ ሳልማን ናቸው። መሪዎቹ ከጉባኤያቸው በኋላ ባወጡት መግለጫ ለዓለም ኢኮኖሚ ድጋፍ የሚውል ከአምስት ትሪሊዮን ዶላር በላይ እንደሚያወጡ፣ የጤና መረጃዎችን በተሻለ እንደሚያጋሩና ለሚፈጠሩ ችግሮች ወይም የንግድ መሰናክሎች አብረው መፍትሄ እንደሚፈልጉ ቃል ገብተዋል። ከዚህ በሳምንት ሰባት ቀን ከምሽቱ ሶስት ሰዓት እስከ አራት ሰዓት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ በ19 ና በ25 ሜትር ባንድ አጭር ሞገድ ከምሽቱ ሁለት ሰዓት እስከ ምሽቱ ሁለት ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታዳምጡ እንጋብዛለን። ዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ኮም ላይ እንገኛለን። በፌስቡክና እና ትዊተር አት ቪኦኤ አማሪክ ብላችሁ ተከተሉን፣ ተነጋገሩ። ስርጭቶቻችንን ከኦዲዮ ናው በተጨማሪ በእጅ ስልካችሁ ቪኦኤ ዶት ሆርን ዶት ሞቢ ላይ ታገኙናላችሁ። ለሞባይል ስልኮቻችሁ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅታችንን በቀላሉ ማግኘት ትችላላችሁ። አስተናጋጃችሁ ጽዮን ግርማ ነኝ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭት ነው። ወደ ተከታዩ ዘገባችን ስናልፍ በኮቪድ-19 ወረርሽኝ ስጋት ሳቢያ አገሮች ድንበሮቻቸውን እየዘጉ በረራዎችንም እያቋረጡ ናቸው። ግለሰቦችም በየቤታቸው እንዲቆዩ በሰፊው እየተመከረና በአንዳንድ አገሮችም አስገዳጅ ሕጎችን አውጥተው እያስፈጸሙ ናቸው። እንደዚህ አይነት አያያዝና አሰራር ታዲያ የሰው ልጅ ኑሮ ከእጅ ወደ አፍ በሆነባቸው የአፍሪካ ሀገሮች ውስጥ ምን ያህል ትርጉም አላቸው? የአካላዊ መራራቅ ወይም በቤት ውስጥ ተለይቶ መቀመጥ ሀሳብ ኢትዮጵያ ውስጥ ምን ያህል ውጤታማ ይሆናል? ለመሆኑም ምን ይበጃል? ስትል ኤደን ገረመው በእንግሊዙ ኤደንብራ የንግድ ትምህርት ቤት በምጣኔ ሀብት ዘርፍ የዶክተሬት ዲግሪ ጥናት እያደረጉ ያሉትን አብዱል መናን መሐመድን ከኢትዮጵያ የጤና ሚኒስቴር ደግሞ ዶክተር ሙኒር ካሳን አነጋግራ ተከታዩን ዘገባ አሰናድታለች። ዓለም በሙሉ በዚህ ሰዓት ከማይታየው ኮቪድ-19 ጋር ግብ ግብ ገጥሟል። ኮቪድ-19 የተሰኘው ቫይረስ የዕለት ተዕለት ተጠቂዎችና የሟቾች ቁጥር እየጨመረ መጥቷል። የሕክምና ባለሙያዎችም የበሽታውን ስርጭትና አደጋ ለመቆጣጠር ለጊዜው ያለው ብቸኛው አማራጭ አካላዊ መራራቅና በቤት ውስጥ መቀመጥ እንደሆነ በተደጋጋሚ እየተናገሩ ይገኛሉ። በቤት ውስጥ መቀመጥ ግን በተለይ በከተማና በከተማ ዙሪያ ለሚኖሩ የግል ድርጅት ተቀጣሪዎች፣ የቀን ሠራተኞችና ለፍቶ አዳሪዎች ላይ ከፍተኛ የሆነ የኑሮ ጫና የሚያስከትልና ሰዎችን የዕለት ጉርስ በማግኘትና በጤና ከመሰንበት መካከል አጣብቂኝ ውስጥ የከተተ ጉዳይ ሆኗል። በኤደንብራ ዩኒቨርሲቲ የምጣኔ ሀብት የዶክትሬት ተማሪ የሆኑት የቢዝነስ አማካሪው አቶ አብዱልመናን መሐመድ በዚህ ወቅት መንግስት ህብረተሰቡ በአካል እንዲራራቅና አርፎ በቤቱ እንዲቀመጥ አጣዳፊ የሆነ በጀት መድቦ ማህበረሰቡ መሰረታዊ የሆነ ምግብ የሚያገኝበትን ሁኔታ ማመቻቸት አለበት ይላሉ። ከኢኮኖሚ አኳያ በገጠር የሚኖር ነው። ሀያ በመቶ ደግሞ አካባቢ ከተማ አካባቢ የሚኖር ነው እና የገጠሩ ህብረተሰብ ያው በግብርና ነው መተዳደሪያው እና ይሄ የገበሬ ዋና ነው አይደል? ትንሽ የተበታተነና የተራራቀ ነው ከከተማው ባየ ስናየው፣ ሀያ በመቶ አካባቢ ደግሞ ከተማ ቢኖርም በጣም የተፋፈቀ የከተማ ህይወት ውስጥ የሚኖር ነው እና ከዛም ውስጥ ደግሞ ትልቁን ቁጥር የሚይዘው አንድ አራተኛው ህዝብ የከተማው አዲስ አበባ ነው የሚኖረው እና አዲስ አበባ ደግሞ ጌት ዌይም ነው ወደ ዓለም አቀፍ ተጓዦች የሚገቡበትም የሚወጡበትም ትልቁ ጌት ዌይ ነው እና በጣም ኤክስፖዝድ የሆነውም ደግሞ አዲስ አበባ ነው እና የሚወሰደው እርምጃ ሶፋር መንግስት እየወሰደ አለው፣ ዩኒቨርሲቲ ተማሪዎች ወደ ቀያቸው እንዲመለሱ እንደዚሁም ደግሞ ፌደራል መንግስት ሰራተኞች ከቤታቸው ሆነው እንዲሰሩ የሚል ነገር መንግስት ብሏል። እና አሁን ትልቁ እንትን ያለው በግል የሚተዳደሩት ጋር ስንመጣ ነው። በግል ከተማ ውስጥ በግል ሰርቶ የሚተዳደሩ አብዛኛው ህብረተሰብ ክፍል በእለት ተእለት ህይወት የለም ዛሬ ሰርቶ ዛሬ በልቶ የሚያገኘው ገቢ የሚኖር ነው። ስራ የሌለውም እንዳለ ሆኖ ማለት ነው። አሁን መንግስት አንድ ስቴፕ ወስዶ ልክ እንደ ሌላው ሀገር ይህንን ህብረተሰብ ክፍል ቤታችሁ ተቀመጡ የሚል ነገር ቢመጣ ይሄ ህዝብ ለጤና ፋይዳ እንዳለው አይጠፋኝም። ይሄ ህዝብ ደግሞ እንዴት ነው መኖር የሚችልነው ሳይሰራ የሚለውን ጉዳይ መታሰብ አለበት። አጠሴኝ ታይም እና ይሄ ነገር በጣም በጣም ያሳስባል። ብዙ ሰዎች ሊቸገሩ፣ ሊራቡ፣ ሊጠሙ ይችላሉ። ተቀመጡ ይባል እና ማስፈጸሙ እንኳን ቢቻል ነው ማለት ነው። መሰረታዊ ምግብ የማዘጋጀቱን ነገር መታሰብ አለበት የሚል ነው እምነት ያለኝ አሁን ሌላ ሀገር እንደ ብናየው ትንሽ ቢዝነሶች ትልልቅ ቢዝነሶችን መንግስት ረዳቸዋለው ሰራተኞቻቸውን እንዳይበትኑ ማለት ነው። እና የበለጠ ኢኮኖሚ ቀውስ እንዳይመጣ በጀት አጽቆ ረዳቸዋለው እያለ ነው። እና እኛም ጋር ስንመጣ ከዚህ በላይ ከባድ ችግር ሊገጥመን የሚችል ነገር ያለ አይመስለኝም። እና በጣም ከባድ የሆነ ጉዳይ ስለሆነ ኢመርጀንሲ በጀት ማጽደቁ ከምንም በላይ ቅድሚያ የሚሰጠው ነው። ሌላ ቅድሚያ ልንሰጠው የምንችለው ጉዳይ የለም። መቀነስ ያለባቸው ምንም ነገሮች ቀንሶ ይህን ቅድሚያ መስጠት ያስፈልጋል ብዬ አምናለሁ። ተጨማሪ ሰፕሊመንታሪ በጀት የተለመደ ነው። እኛ መንግስት የለም፣ ዓመቱ አጋማሽ ላይ ገንዘቡን ብቻ ማዘጋጀቱ አይደለም። እኛ አሁን ሎጂስቲክሱንም አብሮ ማሰብ ያስፈልጋል። ሰቡ ገንዘቡ ስለሰጡት ብቻ ምግብ ላይ ያገኛል ማለት አይደለም። መሰረታዊ የሆነ ምግብንም ከአሁኑ ዘይት፣ ምናልባት ሰንዴ እንደዚህ ያሉትንም ነገሮች አብሮ እንትን ማድረግ ያስፈልጋል እና ኮርስ በጀቱ ላይ ጫና አለ። በጀት ዲፊስታቸውን ሊያሰፋ ይችላል፣ እንደዚሁም ብድር ሊያመጣ ይችላል። ብዙ ዜ ሀገር ውስጥ ግን ከጉዳዩ ክብደት አኳያ ይሄ መውሰድ ያለብን እርምጃ ነው። ዶክተር ሙኒር ካሳ በጤና ጥበቃ ሚኒስቴር ባልደረባ ናቸው። ህብረተሰቡን ሙሉ ለሙሉ ከቤት አትውጡ ማለት ካለው ማህበራዊ እውነታ አኳያ ከባድ በመሆኑ በቅድሚያ በምጣኔ ሀብቱ ላይ ጫና የማያሳድሩ አካላትን እየዘጋን ነው ያለ ነው ሲሉ ያስረዳሉ። የአካላዊ መራራቅ ወይም የሰዎች መራራቅ የሚባለው ደረጃ ደረጃ አለው እንጂ በአንዴ ሁሉንም አላልንም። እኛ ለምሳሌ አሁን ጣሊያን አስቸኳይ ጊዜ አዋጅ አውጀው አንድም ሰው ከቤት እንዳይወጣ በወታደር አድርገው ሰውን ሁሉ ቤቱ አድርገዋል። ኢትዮጵያ እንደዛ ያለ ጊዜው ለማለት አይቻልም እና ስለዚህ እነዚህን ሜጀሮች ጨስ ያል ነው የምታደርጋቸው። በሁለት ነገር ይለካሉ። አንደኛው ይሄንን ነገር ለማስፈጸም ምን ያህል ቀላል ነው የሚለው ነው። ሁለተኛ ደግሞ ኢኮኖሚክ ኮስት ደግሞ አለው ለሰው። ስለዚህ አሁን እኛ ኢምፕልመንት ያደርግ ነው በብዛት ለመፈጸም ቀላል ያሉ ግን የኢኮኖሚያቸው ያን ያህል ከባድ ያልሆኑትን ነው ያደረገው። ግን አሁን ደግሞ በህብረተሰቡ ተሰራጭቶ ቢገኝ እንደ ሌሎቹ ሀገራት ደግሞ ያኛውም ደረጃ ላይ ልንመጣ እንችላለን። አሁን ለምሳሌ ትምህርት ቤት መዝጋት ያን ያህል ብዙ ኢኮኖሚ ላይ ጉዳት አያመጣም። ሰው ከቤት ሆኖ የመንግስት ሰራተኛ ቢሰራ የተወሰነ ኢምፓክት አለው እንጂ ያን ያህል ብዙ የኢኮኖሚ ጉዳት የሚያመጣ አይደለም። ስለዚህ ሙሉ ለሙሉ ከርፊው የሚባለው ይሄ አስቸኳይ ጊዜ አዋጅ ታውጆ ከቤት እንዳይወጣ ማድረግ ለእኛ ሀገር በጣም አስቸጋሪ ነው የሚሆነው። ምክንያቱም ሰው በየቀኑ ሰርቶ የሚበላ ነው። እንግዲህ ያ ሲመጣ በጣም አሳሳቢ ነው የሚሆነው። ለዛም እንግዲህ የተለየ እርዳታ ተደርጎ የሚበላው ነገር ካልተዘጋጀ በስተቀር ሰውን ከቤት አትውጣ ማለት ለእኛም በጣም ከባድ ስለሆነ ያው እያየን ነው፣ እየተመካከር ነው ነው እንዴት ይደረጋል የሚለው የምጣኔ ሀብቱ ባለሙያ አቶ አብድል መናን መሐመድ የዓለም አቀፍ ኢኮኖሚ መውደቅ በቀጣይ ሶስት አመታትም በውጭ ምንዛሬ፣ የውጭ ንግድና ሀገሪቱ ልታገኝ በምትችላቸው የገንዘብ እርዳታዎችና ብድሮች ላይ ተጽዕኖውን ሊያሳርፍ ስለሚችል ካሁኑ የፖሊሲ ዝግጅት ያስፈልጋልም ይላሉ። መዋቅሩ ከምዕራቡ ዓለም በጣም የኢኮኖሚያችን መዋቅር በጣም ይለያል። ምዕራቡ ዓለም በብዙ በጣም ኮምፕሌክስ እንትን ሪሴሽንም ዲፕሬሽንም ሊያጋጥም ይችላል። ወደኛ ጋር ስንመጣ እንደው ብንወጣው እንኳን በበጀት ዲፊሲትን ብንወጣው የለም ኤክስትራ በጀት ማውጥህን ብንወጣው ውጭ ዓለም ያለው ችግር ግን እኛ አፌክት ያደረገናል ሬሴሽን የመጣ እንደሆነ ኤክስፖርታችንን አፌክት ያደርገዋል፣ ቻንሳችንን አፌክት ያደርገዋል፣ ከውጭ ሀገር የምናገኘው እርዳታና ብድርንም አፌክት ያደርገዋል። ለሚመጡት ዓመታቶች ማለት ነው፣ ሊቀንስብን ይችላል። እንደዚሁም በሀገር ውስጥ የኢኮኖሚ እድገታችንን ሊቀንሰው ስለሚችል መንግስት ዓለም አቀፍ ኢኮኖሚክ ሲትዌሽን ጋር ተያይዞ የሚመጣውን ነገር ከአሁኑ በደንብ ሊታሰብበት ይገባል። ከሪንግ ቱ ስሪ ይርስ ልኩሽ እርዳታ የሚቀንስ ነው ረሚታንስ እነዚህ በጣም ወሳኞች ናቸው ምንዛሬ የምናገኘው በረሚዳታ ነው ኤክስፖርት ነው እዚህ ሁሉ አፌክት ያደርግብናል አሁን ማለት ኢኮኖሚያችንም ያቀዛቀዘዋል ለምን ኤክስፖርት እንደ በፊቱን እናደርግ እንችላለንና ከአሁኑ በደንብ መታሰብ ያለበት እና ሶስትና አራት ዓመት ኢኮኖሚክ ፖሊሲያችን ምን ሊሆን እንደሚገባ የለም አሁንም ተቀዛቅሷል በፖለቲካ ምክንያት ይሄ ደግሞ ተጨምሮበት ሌላ ፈርዘር ችግር እንዳያመጣብን ማሰብና ለዛ የሚመጥን የሆነ ኢኮኖሚክ ፖሊሲ ማዘጋጀት ያስፈልጋል የምጣኔ ሀብቱ ባለሙያ አቶ አብዱልመናን መሐመድ ሲያጠቃልሉ ህብረተሰቡ አካላዊ መራራቅ ላይ እያሳየ ያለው ቸልታ ነገሮች ከቁጥጥር ውጭ ሆነው ዋጋ ሳያስከፍል በፊት መንግሥት አስገዳጅ የሆኑ እርምጃዎችን እንዲተገብርም ይመክራሉ። ለአሜሪካ ድምፅ ሬዲዮ ኤደን ገረመው ዋሽንግተን ዲሲ። ኤደንንም እንግዶቿንም እናመሰግናለን። አድማጮች ወደ ተከታዩ ዘገባ ስናልፍ ደግሞ የኮሮና ቫይረስ በአገር ኢኮኖሚ ላይ ከፍተኛ ኪሳራ እያደረሰ ነው። በባህር ዳር ከተማ የሚገኙ የአበባ አምራች ድርጅቶች በአንድ ሳምንት ውስጥ ከ16 ሚሊዮን ብር በላይ ማጣታቸውን ገልጸዋል። ከአንድ ሺ አምስት መቶ በላይ ሰራተኞቻቸውንም ያለ ስራ መቀመጣቸውን ተናግረዋል። ሁኔታው በዚህ ከቀጠለ የከፋ ኪሳራ እንደሚገጥማቸውም ገልጸዋል። አስቴር ምስጋናው ዘገባላት በባህር ዳር ከተማ ሁለት ትልልቅ የአበባ አምራች ድርጅቶች አሉ። የጣና ፍሎራ ኃላፊነት የተወሰነ የግል ማህበር እና ኢትዮ አግሪሴፍት ኃላፊነቱ የተወሰነ የግል ማህበር። እነዚህ ድርጅቶች ምርቶቻቸውን ወደ ውጭ ልከው መሸጥ ባለመቻላቸው በአንድ ሳምንት ውስጥ ከ16 ሚሊዮን ብር በላይ መክሰራቸውን የየድርጅቶቹ የስራ ኃላፊዎች ገልጸዋል። የጣና ፍሎራ ኃላፊነቱ የተወሰነ የግል ማህበር የማርኬቲንግ መምሪያ ኃላፊ አቶ አብነት በላይነህ በዚህ ሳምንት ብቻ 10 ሚሊዮን ብር በላይ ማህበሩ ማጣቱን ይናገራል። ባለፉት ሰባት ስምንት ቀናት ብቻ ወደ አንድ ነጥብ ስምንት ሚሊዮን የሚሆን የአበባ ዘንግ ለመጣል ተገደናል። ወደ የትን ቦታ ኤክስፖርት ማድረግ ስለማንችል፣ በዚህም ይህንን ወደ ብር ገንዘብ ስንተምነው ወደ ሁለት መቶ ሰማኒያ ስምንት ሺህ ዩሮ አካባቢ ወደ ብር ስንቀይረው ደግሞ ከአስር ሚሊዮን ብር በላይ እስካሁን ጠንበት ሁኔታ ነው ያለው። ይህ ሁኔታ እንግዲህ በቀጣይ በተለይ አሁን ደግሞ አብዛኛ የዓለም ሀገራት የአየር በረራዎችን ጭምር ስለዘጉና ማርኬት ስለተዘጋ በዚሁ የሚቀጥል ከሆነ ተጽዕኖ እጅግ የከፋ ይሆናል ማለት ነው። ሰራተኛ ሙሉ በሙሉ ስራ አቁሟል። የምንሰራው ስራ የለም። ስለዚህ ሰራተኛ ደግሞ ከሰባት መቶ በላይ ሰራተኛ ነው ያለን። እነዛ ሰራተኞች የሚከፈሉ ደሞዝ እንግዲህ ያለ ስራ እየሆነ ያለበት ሁኔታ ነው ያለው። ስለዚህ በቀጣይ እንግዲህ ግር ጊዜ ተቆጣጥሮ ወደ ስራ ካልተመለስ ነገሮች እየከበዱ እንደሚሄድ የሚያሳይ ነው ማለት ነው። የኢትዮ አግሬሴፍት ኃላፊነቱ የተወሰነ የግል ማህበር ዋና ስራ አስኪያጅ አቶ ኢሳያስ ከበደ ድርጅታቸው በአንድ ሳምንት ውስጥ በየቀኑ ከመቶ ሺ ብር በላይ እየከሰረ እንደሆነ ይናገራሉ። ከማርች አስራ አምስት ጀምሮ ሙሉ ለሙሉ ኤክስፖርት ማድረግን አቁመናል። እኛ በጠቅላላው በቀጥታ ገበያ ላይ ከአርባ አምስት ሺህ በላይ አበባ ነበረ እንልክ የነበረው በቀን ነው ወደ በቀን ወደ ኦፕሽን ደግሞ ሀምሳ ሺህ ጠቅላላ ዘጠና አምስት ሺህ አበባ ነው በቀን ውስጥ የምንልክ የነበረው ወደ አውሮፓና ሚድልስት እና ይሄ በየቀኑ የቀጥታ ገበያው ወደ ስምንት ሺህ ዶላር ነበር የምናገኝበት የኦፕሽኑ ወደ አስራ ሶስት ሺህ ሁለት መቶ ነው ጠቅላላ ሀያ አንድ ሺ ሁለት መቶ ዶላር በቀን እያጣን ነው። ይሄ በቀኑ ስድስት መቶ ሰባ ስምንት ሺ ብር ነው እያጣን ያለን። አዎ ይሄ ተሽያ የሽያጩ ማለት ነው። እንደገና ወደ ሰላሳ ሺ ብር በየቀኑ ለኬሚካልና ማዳበሪያ እናወጣለን። እንደገና ሰራተኛ የወር ክፍያችን አያቆምም። ፊክስድ ኮስት ነው ወደ ሁለት ነጥብ ሶስት ሚሊዮን ብር ነው የምንከፍለው ምንም ሰራተኛ ወዴትም መውሰድ አንችልም ይሄ ነው እየሆነ ያለ በሁለተኛ ደግሞ የሰራተኛው ምርት እያመረተ በማይላክበት ጊዜ የሚመጣው ደግሞ ተጽዕኖ ሰራተኛው አበባውን ሲጥል የሚኖረው ጉዳት ደግሞ ከፍተኛ ነው በቀን ውስጥ ሎካልም እዛም ብለን ከመቶ ሺህ አበባ በላይ ወደ ኮምፖስት እየቀየርን ያለ ነው የእኛ ብቻ ሳይሆን ጎረቤት ኬንያም ቢያንስ ቢያንስ ወደ አምስት መቶ ሄክታር እስካሁን ባለው ሁኔታ ላይ ቀጥል እንደሚችል ነው እየተነገረን ያለው። አዘ ሴም ታይም ኢትዮጵያ ውስጥም በዚህ ከቀጠለ አንድ ወር በዚህ ከቀጠለ እርሻዎቹ አገግመው ይቀጠላሉ የሚል እምነት አይኖረንም ትንሽ ሁለቱ የስራ ኃላፊዎች በርካታ ሰራተኞች ያለ ስራ መሆናቸውንና ደሞዛቸውም እየተከፈላቸው መሆኑን ጠቁመው መንግስት ማስተካከያ እርምጃዎቹን ለመውሰድ ከወዲሁ ማሰብ እንዳለበት ገልጸዋል። የእኛ ብቻ ሳይሆን አጠቃላይ በዚህ ኢንዱስትሪ ውስጥ ያሉትን ተቋማት አጥረቶ የደረሰባቸውን ኪስራ አይቶ እንደ ኮምፐሴንት ማድረግ የሚቻልበት አቅጣጫ ካለ ተወያይቶ እንደ ተቋም በአንድ ላይ ሆኖ ይህን ወደ መንግስት አሳውቆ መንግስት ደግሞ ይህንን ኮምፐሴንት የሚያደርግበት መንገድ ካለ በዛ መልኩ ቢታገዝ የሚል ሰብ ነው ያለን። የእርሻውን እንክብካቤ ሊቆም አይችልም። እርሻውን እንክብካቤ አቆምን ማለት ሙሉ ለሙሉ ኢንቨስትመንቱ ይወድ ማለት። ስለዚህ ኢንቨስትመንቱ ከሚወድም ይልቅ አንደኛ በእነዚህ ጉዳቶች ላይ የደረሱትን እንትኖች ጉዳቶች በፋክሽን በለው በክፍያ ማካካስን በለው የተለያዩ መንገዶችን ተጠቅሞ መንግስትም ሊያስብበት የሚገባ አምራቹም ሊያስብበት የሚገባ የጋራ የሆነ ፕላን ሊዘጋጅበት ይገባል። የኢትዮጵያ አበባና አትክልት አምራች ላኪዎች ማህበር ዋና ዳይሬክተር አቶ ቴዎድሮስ ዘውዴ በዘርፉ ያጋጠመውን ኪሳራ ከመንግስት ጋር ድርድር እያደረጉ መሆናቸውን ገልጸዋል። ሰዎችን አቅርቧል። አንደኛ እንግዲህ ብዙ ኩባንያዎች የሚሰሩት ከባንክ ብድር ነው። እንግዲህ ተጽዕኖ በጣም ከባድ ስለሆነ የባንክ ብድር የከፍሉበት ጊዜ እንዲመቻችላቸው፣ እንዲራዘምላቸው ጥያቄ አቅርበናል። ሁለተኛ በየቀኑ ያለው ሽያጫቸው እንግዲህ አሁን ወደ ሰማንያ ቀመት የአበባና የአትክልት ትምህርት ኢትዮጵያ ወደ ውጭ ሀገር የምትልከውና ከፍተኛ የውጭ ምንዛሬም የሚያስገኝ ዘርፍ ነው። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። ሚኒስቴርን፣ ለዘገባው እናመሰግናለን። ተከታዩ ዘገባችን ደግሞ ወደ ጣሊያን ነው የሚወስደን። አስር ሺዎች ለኮሮና ቫይረስ የተጋለጡባትና በወረርሽኙ ምክንያት በሺዎች የሚቆጠሩ ሰዎቿን ባጣችው ጣሊያን የፓርማ ከተማ የዕለት ተዕለት እንቅስቃሴ ተገጥቷል። በባህር ወደ ተከበበችው የአውሮፓ ዳርቻ ሀገር ጣሊያን ከ11 ዓመት በፊት ተጉዞ ኑሮውን በፓርማ ያደረገው ዮሐንስ ታደሰ፣ የኑሮ የስራና የዕለት ተዕለት ተግባራቸው በተገደበበት፣ ማህበራዊ ትስስርና የመገናኛ መድረኮች በጠበቡበት ሁኔታ ኢትዮጵያውያን እንዴት እያሳለፉ ነው? ለመሆኑ የኮሮና ቫይረስ ወረርሽኝ ከተከሰተ ወዲህ በኢትዮጵያውያኑ መካከል ያለው የመረጃ ልውውጥ ምን ይመስላል? ዋትሳፕን በመሳሰሉ ማህበራዊ መገናኛ ዘዴዎችን በመጠቀም የጣሊያን መንግስትን ለመርዳት መነሳታቸውን ይናገራሉ። ኢትዮጵያውያኑ የሀሳቡ አመንጭና ለገንዘቡ መሰብሰብ ምክንያት የሆነችው ሳራ ተስፋ ሁነኝንና ዮሐንስ ታደሰን አበባየሁ ገበያ አነጋግራ ተከታዩን ዘግባለች። በኢትዮጵያ ተነስቶ በሱዳን የሰሃራ በረሃን በማቋረጥ ከአንድ ዓመት የሊቢያ ቆይታ በኋላ የሜዲትራኒያንን ባህር በጀልባ ከሌሎች ጓደኞቹ ጋር ተሻግሮ ጣሊያን ደርሷል። ኑሮም በጣሊያን ካደረገም 11 ዓመት ሆኖታል። ዛሬ የሚኖረው በጣሊያኗ ፓርማ ከተማ ነው። የዓለም ስጋት የሆነው በኮሮና ቫይረስ በሽታ ወረርሽኝ ምክንያት ከተማዋ ከወትሯ እንቅስቃሴዋ ደብዝዛለች ይላል። ኢትዮጵያውያኖች በምን ስራ ተሰማርተው ይገኛሉ ብዬ ጠይቄው ነበር። ፋርማ ውስጥ በጣም ብዙ ኢትዮጵያኖች የሚሰሩት ወንዶች በተለይ በፋብሪካ ውስጥ ይሰራሉ። ሴቶችም አሉ፣ የተወሰኑ ሴቶች በፋብሪካ ውስጥ የሚሰሩት ሌሎች ሴቶች ደግሞ ኦስ የሚባል ትምህርት እየተማሩ ሆስፒታል ውስጥ ይሰራሉ። የተወሰኑት ደግሞ ገዛውንቶች ባሉበት ቤት ውስጥ የሚሰሩ አሉ። ብዙ የስራ መስኮች አሉ። ወንዶችም ተሰባስበው፣ ሴቶችም በአንድ ላይ ሆነው የሚሰሩበትና ሁሉም በተለያየ የስራ መስክ ይሰማራል። የኮሮና ቫይረስ ወረርሽኝን ለመግታት በሚደረገው ጥረት በቤት ውስጥ መቆየት፣ በቁጥር በርከት ብሎ አለመሰብሰብና አለመቀራረብ፣ አለመነካካት የሚሉትን መርሆች የሚጠይቀው ዘዴ ኢትዮጵያውያኖችስ፣ ከሚሰሩት ከተጠቀሰው የስራ ሁኔታ አንጻር የጥንቃቄ ሁኔታቸው በሽታው በፍጥነት በተዛመተበት ፓርማ እንዴት እያሳለፉ ነው? በአጠቃላይ ስራ አልቆመም። ስራ የሚሰራበት ፓርት አለ። ለምሳሌ የምግብ ነክ ስራዎች ወደ ምግብ ፋብሪካም ሆነው ለምግብ ነክ የሚያስተላልፉ የመድኃኒት ነገር የሚያስተላልፉ ፋብሪካዎች በተቻለ መጠን እንቅስቃሴ አለ እንዴ ለምሳሌ የምሰራው የምግብ ስራ ነው እኔ። በሽፍት እየተቀያየርን ትንሽ ትንሽ ሰው እየሆንን ስራችን እንሰራለን። ሌሎቹ ስራ የሚሰሩ የነበሩት አሁን በዚህ ሁለት ቀን ውስጥ በወጣው ህግ መሰረት በመካኒክ፣ በተለያየ ምግብ ነክ ያልሆኑ ስራዎች የሚሰሩ ሰዎች ያው ምግብ ስራ አይሰሩም ወይ ደግሞ ሽፍት እየሆኑ ይሰራሉ ብዙ ሰው ሳይሆን ፋብሪካ ብዙ ሰው የሚይዝ ከነበረ አነስተኛ ሰው እየሆኑ ይሰራሉ። በሆስፒታል ውስጥ የሚሰሩት ለተወሰነ ጊዜ ቤታቸው የተቀመጠዋሉ። በሰዎች ቤት ውስጥ እንዳሹ በትልልቅ ሰዎች ባሉበት ቦታ ውስጥ የሚኖሩ ሰዎች ለተወሰነ ጊዜ እነሱም እዛው እየሆኑ ሳይወጡ ከአሮጊቶቹ ጋር አብረው የሚሰራዋሉ። በፓርማ ከተማና አካባቢው የሚገኙ ኢትዮጵያውያን የጣሊያንን መንግስት እንርዳ በሚል ዋትስአፕን በመሳሰሉ ማህበራዊ መገናኛ ብዙሃን ስብስብ በመፍጠር እየተንቀሳቀሱ መሆኑን ነገረኝ። ሀሳቡ እንዴት ተጠነሰሰ? ይህን ሀሳብ የመጣው አንድ እህታችን በቅርብ ጊዜ ለሕክምና ሆስፒታል ገብታ ነበረ፣ ራሷን ቼክ ለማድረግ። ምክንያቱም የምትሰራበት የስራ መስክ ከዛው አካባቢ ስለነበረ እሷ ሄዳ ገብታ ባየችው ሰዓት ሆስፒታል ውስጥ ም የዶክተሮችን ከሰዎችን ሕይወታቸውን ለማትረፍ የሚያደረጉትን እንቅስቃሴ ስታይ ይህን ሀሳብ ወደኛ ታመጣዋለች። እና ምንድን ያስ በኢትዮጵያኖች ስም አንድ ነገር አናደርግም ብላ ሀሳቡ ስታመጣው ያው ሀሳቡን ተነጋግርንበትና አንድ ግሩፕ ከፈትን። ያ ግሩፕ ያው ኢትዮጵያኖችን በተመለከተ ሁላችንም የምናደርግ የሚለውን ነገር ሀሳብ አንስተን ተወያየንበትና ፈቃደኝነት ግሩፕ ውስጥ መግባት አንድ ነገር ለማድረግ በዝግጅት ላይ ነው ያለነው፣ ገና መንገድ ላይ ነው ያለነው እና ለጣሊያኖች ይጠቅማቸው አላይጠቅማቸውም ሲሆን እኛም እንደ ኢትዮጵያዊነታችን ከጎናቸው እንደሆነን ለማሳየት ነው ያንን ፕሮግራም የጀመርነው። እና እያንዳንዱ እዚህ ያለው አበሻ ወይ እያንዳንዳችን ኢትዮጵያኖች ባለኝ አጋጣሚ ባለኝ ጉልበት ሄጄ ማገዝ ባልችል፣ ባለኝ ሙያ ሄጄ ማገዝ ባልችል፣ በዚህ ነገር ግን ጣሊያንን መርዳት ፈልጋለሁ ብለው እኛ በመንገድ የመጣን ሰዎች በትልቅ በከባድ አደጋ ውስጥ የመጣን ሰዎች ያደረጉልን ጣሊያን ውለታ በገንዘብ ከፍለን የምንጨርሰው ስላልሆነ አሁን በደረሰባቸው በጣሊያን ሀገር እኛም ባለንበት በጣሊያን ሀገር በደረሰብን ችግር የኛም ወገን ሞቶብናል። ስለዚህ የኛም ጉዳት ስኮሆነ ድረስ ከጎናቸው ሆነን የኛንም አስተዋጽኦ ለማበርከት ነው ይህንን ፕሮግራም የጀመር ነው። ዋትሳፕን በመሳሰሉ ማህበራዊ የመገናኛ ዘዴዎች በመጠቀም የጣሊያንን መንግሥት ለመርዳት የተሰባሰቡት ምን ያህል ሰዎች ናቸው ብዬ ጠየቀው ነበር። ወደ መቶ አርባ ሰው የሚሆን አካባቢ ግሩፕ ውስጥ አለ። ያው ሰው የቻለውን ይስጥ የሚልም ነገር አለ። አሁንም ቢሆንም ሰው የቻለውን መስጠት ይችላል። መነሻ ብለን የምናነሳው በሀምሳ ዩሮ ነው። ከዛ በላይም እየሰጡ ነው እህት ወንድሞች። ለገንዘቡ መሰባሰብ ምክንያት የሆነችውን ሳራ ተስፋ ሁነኝ ከሆስፒታል ሶስት ቀን ቆይታ በኋላ አስራ አራት ቀን እስኪሞላት ራሷን አግላ ብቻዋን ከተቀመጠችበት ስፍራ በስልክ አናግሬያት አለው። ሆስፒታል በምን አጋጣሚ ሄደች? ከምሰራበት ቦታ ሁሉም ሰራተኛ በተለያየ ጊዜ እንደ ኢንፍሉዌንዛ ይዘዋቸው ስለ ነበረ ያው እኔም ሲክሊብ ላይ ነበርን ሁላችን በተራ በተራ እየወጣ ማርች አስራ አንድ ከመስሪያ ቤታችን ለጊዜው ስራው ስለተዘጋ ሁላችሁም በቤታችሁ እንድትቆዩ ብለው ደብዳቤ ላኩልን ማለት ነው በዋትሳፕ ከዛ እኔ ደግሞ ከጓደኞቼ ጋር ሳወራ ምክንያቱን ከኛ በፊት ቀድማ ታማ ሆስፒታል የገባች ልጅ አለች ብለው ነግሩኝ በቃ ሄጅ መምህር አለብኝ ብዬ ራሴ የነኛ አምቡላንስ ጠርቼ የሄድኩት። ምንድን ነበር የታመመችው ባልደረባሽ? መጀመሪያ እንደ ኢንፍሉዌንዛ ነበር የጀመራትና ቀድማ እሷ ህመም ፈቃድ ላይ ነበረችው እና እኛ፣ እኔ ሁላችን የምናውቀው እቤት እንዳለች ነበረ። ግን ያው መስሪያ ቤቱ ስራው ቆሟል ብሎ ሲለን ስንሰማ ምክንያቱን በኮሮና ቫይረስ ፖዘቲቭ ሆና ነው ተባለ። ያው ሰውነን እና እንደነግጣለን፣ ሁላችንም ተደናገጥን። ሁለት አብሮኝ የሚሰሩም ቀድሞ ሆስፒታል ሄደው ነበረ። እኔም ሄድኩኝ አቡላስ ጠርቼ ለማረጋገጥ ብዬ ነው ሄድኩት። ስንት ቀን ቆየሽ ሆስፒታል ውስጥ? አርብ ቀን ሄድኩኝ፣ እሁድ ከሰዓት በኋላ ነው የተመለስኩት። ያው ወረፋው ደርሶ ተመርምሬ ወደ ቤት ተመለሽ፣ በዛው ወደ ቤት የተመለስኩት። ከሶስት ቀን የሆስፒታል ቆይታ በኋላ የምርመራ ውጤት ምን ሆነና ተመለስሽ? በዛን ሰዓት ምንም የነገሩኝ ነገር የለም። ቤትሽ ሄደሽ ኳራንታይን ላይ ነው መሆን ያለብሽ፣ ለአስራ አራት ቀን መውጣት የለብሽም ከቤት አሉኝ። ያው ከመስሪያ ቤትም ተብዬ ነበር አልወጣም፣ ደህንነት ነግራቸዋለሁኝ። ከአስራ አራት ቀን በኋላ መታው ዋቢ ይወሰዳል። ከአፍንጫና ና ከምላስ ከአፍ ውስጥ ናሙና ይወስዳሉ። የሱም ውጤት እስከመሰማ ድረስም አልወጣም ከቤት። የጣሊያንን መንግስት ለመርዳት ምክንያትም ስትገልጥልን ሶስት ቀን በቆየውበት ሰዓት በእውነት ባለሙያዎቹ ደከመን ሰለችን ሳይሉ ከታመሙ ሰዎች እዛ የሚሰሩት ሰዎች በጣም ነበረ። ባለሙያዎቹ የሚያሳዝኑት እንዴት ምን ያህል እንደሚደክሙ ሌሊትም አይቻለሁኝ። አንዴም ቁጭ አይሉም። ሌሊትም ቀንም ያለማቋረጥ እዛው የሚሰሩ ሰዎች ነበሩ እና እንዴት እኔ በጣም ውስጤ የተነካው ሲሰሩ ሲደክሙ ስላየሁኝ ከዛ ከመጣው በኋላ አንዳንድ ኢትዮጵያውያኖችን አነጋግሬ የሆነ ግሩፕ በዋትሳፕ ከፍተን አንዳንድ ነገሮችን ለመርዳት ሆስፒታሉ ከጎናቸው ለመሆናችን በኢትዮጵያውያኖች ስም ገንዘብ አዋተን ከነሱ ከእነሱ አጋርነታችንን ለማሳየት ገንዘብ እያሰባሰብን ያለ ነው። ገንዘቡንም ማሰባስበው በፓርማ ውስጥ ለሚገኘው ሆስፒታል የማጆሬ ለመስጠት ማቀዳቸውን ገልጠውልኛል። ለአሜሪካ ድምጽ አባዮ ገበያው ነኝ ከሜሪላንድ። አበባየው፣ ገበያውን ለዘገባዋ እናመሰግናለን። ወደ ተከታዩ ዘገባችን ስናልፍ የኮሮና ቫይረስ ወረርሽኝ አጣዳፊ ስርጭትና ጉዳት ለብዙዎች በርቀት ያለ ስጋት ከመሆን ወደ ዕለት ተዕለት ፈተናነት ከተሸጋገረ ውሎ አደረ። የሕመም ምልክት ሳያሳዩና ለቫይረሱ መጋለጣቸውን እንኳን ሳያውቁ ቫይረሱን ወደ ሌሎች የሚያስተላልፉ ሊኖሩ የመቻላቸውን ያህል በጠና የሚታመሙና ለከፍ አደጋ ጭምር የሚዳረጉትም ጥቂት አይደሉም። ለመሆኑ አንድ ሰው ለቫይረሱ ከተጋለጠ በኋላ በሰውነት ላይ የሚፈጠረው ምንድን ነው? በሰውነት ላይ የሚያስከትለው ችግርስ ለምን ከሰው ወደ ሰው ተለያየ? እነኚህና የመሳሰሉትን ጥያቄዎች ለመመለስ አሉላ ከበደ የሳምባና የጽኑ ህሙማን ሕክምና አዋቂውን ዶክተር አሰፋ ጄዳውን አነጋግሮ ተከታዩን አሰናድቷል። ዶክተር አሰፋ ጄዳው በቅድሚያ ለጊዜው አመሰግናለሁ። አመሰግናለሁ። ለቫይረሱ በተጋለጡ ሰዎች ቁጥር በአለም ቀዳሚውን ስፍራ ይዛለች። በአንጻሩ ቻይና በየእለቱ የሚጋለጡ ሰዎችን ቁጥር ወደ ዜሮ ማምጣቷና አዲስ ተጋላጮችን ማስቆሟን ነው ይፋ ያደረገችው ከፍተኛ መጠን ያላቸው ለውጦችም ተከስተዋል ለመሆኑ ይሄ ስለ ቫይረሱ ስለ ወረርሽኙም ሆነ ስለ በሽታው መዛመት ምን ይነግረናል ወረርሽኙን ለመቆጣጠር ስለሚሰሩ ስራዎችስ ልክ ነው እንግዲህ ይሄ ነገር ከጀመረበት ጊዜ ጀምሮ ቻይና እንዳየ ነው ከፍተኛ ነገር ተደርጎ አሁን ያለበት ደረጃ ላይ ደርሷል ከዛ ወደ አውሮፓ ሄደዋል። አሁን ወደ አሜሪካን ሀገር ላይ ነው። እንግዲህ በፈረንጆች አነጋገር ኤፒሴንተር የሚሉት ዋናው የተራባ ያለበት ቦታ ማለት ነው። አንዶረር እና በጊዜ ማድረግ የሚገባንን ነገር ባለመስራታችን ነው ብዬ ነው ማስብ ነው። ከኛ የአሜሪካን ሀገር ለምሳሌ እንደ ኒውዮርክ አይነት ከተሞችን አኗኗር ሁኔታ በጣም ስለ ከተማ ነው። ብዙ መመላለሻ ለምሳሌ እንደ ባቡር አይነት ነገሮች አሉ። በጣም የተቀራረበ ቦታ ነው። ወይም ደግሞ በዚህ ሀገር የሚታየው ብዙ አረጋውያን የሚኖሩባቸው አካባቢዎች የተወሰኑ ናቸው። ለምሳሌ ሲያትል እንደደረሰው ወይም ኒው ጀርሲ እንዳለው ተገቢው ስራ በሰዓትና በጊዜው ፈጥኖ አልጀመረም የሚለውን እርስዎን መሰል ባለሙያዎች የሚስማሙበት ይመስላል። እስኪ አንድ ህመሙ ከደረሰ ከፍተኛ ቁጥር ያለው ህዝብም ካዳረሰ በኋላ የሚኖረው ሁኔታ በጊዜው የደረሰውን ህክምና አገልግሎት መስጠትና ስርጭቱንም በአንጻሩ መግታት ይጠይቃልና መጀመሪያው ደረጃ የሚፈጠረውን ለመመልከት እንሞክር። አንድ ሰው ለዚህ ቫይረስ ሲጋለጥ ምን ይሆናል የሚለው በስፋት ከሚነገረው ምንም ላይሆን ይችላል ጨርሶ ምልክትም ላይ ያሳይ ይችላል ከሚለው ተነስቶ ለህልፈት የሚዳረጉት በሺዎች ህይወታቸውን ያጡ ሰዎችን እየተመለከት ነውና፣ ምንድን ነው አንድ ሰው ለቫይረሱ ሲጋለጥ የሚፈጠረው? ለምንስ ነው በአንዳንዶች ላይ የከፋ ሁኔታ የሚያስከትለው፣ በአንዳንዶች ላይ ምንም ሳይሆኑ እንደ ቀላል ኢንፍሉዌንዛ አላፊ በሽታ የሚሆነው? ይልቁንም በእንዲህ ያሉት ሰዎች ከራሳቸው ይልቅ ሌሎችን እንዳይጎዱ ነው የሚመከረው እና በመሰረቱ ምንድን ነው የሚፈጠረው? ዶክተር አሰፋ አድማጮቻችንን ቅርብ ባለ ስሜት እንዲመለከቱት ብናደርግ እንግዲህ ቫይረሱ እንደ ሌሎቹ በተፈሳካ አካባቢ የሚመጡ ቫይረሶች ከሚጋለጠው ሰዎች ደረጃ ሳይሰማው በምርመራው ግን ያደረሰውን ጉዳት ሊያመላክት ይችላል ይህ ካትስካን ያሉት በኤሌክትሮኒካዊ ዘዴዎች የሚደረገው ምርመራ ቻይና ምንም ስሜት የሌላቸውም ግን ፖዘቲቭ የሆኑትን ሰዎች ካትስካን ሲያነሷቸው በእኛ ሀገር እንግዲህ ኤክስራይ ነው በብዛት የሚሰራው ዛ ካትስካን የሚሰራው ጠባ ሳይታያል ሰዎቹ ግን ምንም ስሜት አልተሰማቸውም ከዛ የሚቀጥለው ግን ሳንባችን ላይ ቫይረሱ ሲደርስ ለዛ ደግሞ ሰውነታችን ለመከላከል የሚያመነጫቸው ነገሮች አሉ። ሳይቶካይን የሚባሉ፣ ኢንተርሊከን የሚባሉ እነሱና ቫይረሱ ነው እንግዲህ ሳምባ ላይ ጉዳት ሲያደርሱ በተለይ ከሳምባ ውስጥ በሁለቱም በኩል ጠባሳ መምጣት ሲጀምር ሳምባው የሚችው ሁለቱም ከሁለቱም አልፎ ደግሞ ሳምባችን ግን የተከፋፈለ ነው፣ ሶስት ክፍሎች አሉት። እሱን በሚጎዳበት ጊዜ አሁን ትንፋሽ ማጠሩ በጣም እየበረታ ይመጣል። በዚህ ደረጃ ሲቪር ዲዚዝ እንለዋለን። ለምን የኦክ የከፋ ይባላል የከፋ ይሆናል። ያ አነጋጋሪ ና አዋያ ጭብጦች ዶክተር አሰፋ የሰጡትን ምላሽ በሚቀጥለው ፕሮግራማችን እናቀርባለን። ለአሁኑ ግን እንግዳይን ዶክተር አሰፋ ጅጃውን ለጊዜያቸው አመሰግናለሁ። ጊዜ ስጥልኝ ዋና እንግዳውን እናመሰግናለን። አድማጮች፣ የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸው እና በሌሎችም ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለ ቆያችሁ እናመሰግናለን። ከእኛ ቀጥሎ የትግረኛ ዝግጅት ይቀርባል። በእኛ በኩል ሰላም።